የሪዮ ኦሊምፒክ ዛሬ የሴቶቹ 10000 ሜትር ሩጫ ፍጻሜ ውድድር ተካሂዷል። በብዙዎች ዘንድ እንደምታሸንፍ በቅድሚያም ተጠብቃ የነበረችው ኢትዮጵያዊቱ አትሌት አልማዝ አያና ድል ተቀዳጅታለች የገባችበት ሰዓትም ግሩም ነው 29 ደቂቃ ከ17 ነጥብ 4 አምስት ሰከንድ አስመዝግባለች። ቪቪያን ቼሪዮት ከኬንያ በሁለተኝነት ስታስጠናቅቅ ሌላይቱ የኢትዮጵያ ኮከብ አትሌት ዝነኛዋ ጥሩነሽ ዲባባ ሶስተኛ ወጥታለች። ሶስቱም ቀዳሚ ሯጮች የገቡት ከሰላሳ ደቂቃ በታች ነው። ገለቴ ቡርቃ ራቅ ብላ በስምንተኛነት አጠናቃለች። ዛሬም በርካታ የተለያዩ ውድድሮች ተካሂደዋል። በእስካሁኑ ውጤት የሜዳሊያ ሰንጠረዡን የምትመራው ዩናይትድ ስቴትስ ነች። 16 የወርቅ፣ 12 የብርና 10 የነሐስ በድምሩ 38 ሜዳሊያዎችን እጁ አድርጋለች። ሁለተኛ ይቱ ቻይና 31 ሜዳሊያዎችን ያገኘች ሲሆን አስራ አንዱ ወርቅ ነው። ሶስተኛ ጃፓን 22 ይዛለች። 7 የወርቅ፣ 2 የብርና አስራ ሶስት የነሐስ። አልማዝ አያና እንኳን ደስ ያለሽ! እንዲሁም ጥሩነሽ ዲባባ ሁሉም እንኳን ደስ ያለው እንላለን።